ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እናመሻለን። እንደምናመሻችው የዛሬው የሐምሌ 19 የዓመተ ምሕረት የጋቢና ቪኦኤ ዝግጅታችን በስር ላይ የሚገኙት የአቶ በቀለ ገርባ የዋስትና ጉዳይ ዛሬ በፍርድ ቤት አከራከረ። በሌላ የፍርድ ቤት ዘገባ አምስት የወልቃይት ኮሚቴዎች ላይ አንድ ምስክር ለማቅረብ የበጀት እጥረት ገጥሞኛል ሲል አቃቤ ሕግ ለፍርድ ቤት አመለከተ። በተለያዩ ምክንያቶች ይህን ያህል ሊዘገይ አይገባም የሚል ነው መቃወሚያ ያቀረቡ ነው። ጠበቃው አቶ አለልኝ ምረቱ ናቸው ይዘናቸዋል። አዲሱ የቀን ገቢ ግምትን በተመለከተ ቅሬታዎችና የመንግስት ምላሾችንም ይዘናል። ከግብር ከፋዩ ጋር የተቀራረበ ግምት እንዲከፍሉ ይደረጋል ማለት ነው። ይሄ ነው እየተስተካከለ ያለው። በቅሬታ አቅራቢዎች ዘንድ ምንም የተፈታ ነገር የለም። ስምንት ኢትዮጵያውያን የሬጌ አቀንቃኞች ረተተም ሰንስፕላሽ በተሰኘው እውቁ የአውሮፓ የሬጌ ሙዚቃ ፌስቲቫል ላይ እንዲዘፍኑ ተመረጡ። ከትልቁ የፌስቲቫል ከሚባለ ሬዴ ባንድ ጋራ እንደ ኢንትሮዳክሽን አንድ ዘፈን ከነሱ ጋር የመጫወት ሶስተኛ አድል አግኝተናል እና በጣም ትልቅ ደስታ ይሰማናል። የበለጠ እስከዛሬ ዛሬ ድረስ ለኢትዮጵያ አድናቂዎቼ ምናምን ሙዚቃ የተሳቀረው ነበር እና ይሄኛው ደግሞ ለዛኛው ዓለም የበለጠ ትልቅ መስኮት ይከፍትልኛል ብዬ አምናለሁ። በሮቶቶም ሳንስፕላሽ የሙዚቃ መድረክ ከሚያቀነቅኑት ስምንት ድምፃውያን መካከል የመሀሪ ብራዘርስ የሙዚቃ ባንድ መስራችና ድምፃዊ ሄኖክ መሀሪን አስቀድማቸው ያደመጣችሁት ነው። እንዲሁም በኢትዮጵያ በሬጌ የሙዚቃ ስልት የሚታወቀውና በዚሁ መድረክ ላይ ለማቀንቀን እድሉን ካገኙት ድምፃውያን መካከል አንዱ የሆነው ጆኒ ራጋን ነበር ያደመጣችሁት። የዘመን ተከታታይ የቴሌቪዥን ድራማ ደራሲና ፕሮዲውሰር መስፍን ጌታቸው እዚህ ዋሽንግተን መጥቶ አጫውቶናል። የዛሬ ጋቢና እንግዳችንም ነው። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት አስተያየታችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ወደ መጀመሪያው ዘገባ እናመራለን። ሶማሊያ አዲስ የመፈናቀል ችግር ገጥሟታል። በተለይም በሀገሪቱ ደቡባዊ ክልል ሰዎች በድርቅና በግጭት ምክንያት ከመኖሪያ ቀያቸው እየተፈናቀሉ ነው። ካለፉት ሰባት ወራት ወዲህ ብቻ ስምንት መቶ ሺህ የሚሆኑ ሰዎች በድርቅ ምክንያት ከመኖሪያ ቀያቸው ተፈናቅለዋል። በሶማሊያ የዓለም አቀፍ ፍልሰት ድርጅት ተወካይ ጌራርድ ዌቴ ለአሜሪካ ድምጽ ሬዲዮ እንደተናገሩት አንድ ነጥብ አንድ ሚሊዮን የሚሆኑ ሶማሊያውያን ከዚህ በፊት የተፈናቀሉ መሆናቸውን አስታውሰዋል። ተፈናቃዮቹ በተጣበቡ ሰፈሮች እንደተጠለሉና መሰረታዊ የሆኑ አገልግሎቶች እንደማያገኙ ጌራርድ አስገንዝበዋል። ንጹህ የሚጠጣ ውሃ ስለማያገኙ ሰባ አንድ ሺህ የሚሆኑ ሰዎች የኮሌራ በሽታ ወይም አጣዳፊ ተውከትና ተቅማጥ እንደያዛቸው፣ ከእነሱም ውስጥ አንድ ሺ አንድ መቶ የሚሆኑ ሰዎች ህይወታቸው እንዳለፈ ጨምረው አስረድተዋል። ወደ ዩናይትድ ስቴትስ ስናመራ በሪፐብሊካውያን የሚመራው የዩናይትድ ስቴትስ የህግ መወሰኛ ምክር ቤት በቀድሞ ፕሬዚዳንት ባራክ ኦባማ አስተዳደር ወቅት የተደነገገውን ኦባማ ኬር የሚል ስያሜ የተሰጠውን የጤና ዋስትና መርሃ ግብርን በሚሽር ህግ ላይ ነገ ድምጽ ለመስጠት ተዘጋጅቷል። ሴኖቱ ትላንትና የጤና ዋስትናውን ለመሻር ክርክር እንዲጀመር ከወሰነ በኋላ እሱን የሚያራምድ ህግ ተቀባይነት አላገኘም። የህግ መወሰኛው ምክር ቤት የብዙሃኑ መሪ ሚች ማኮኔል ያቀረቡት ረቂቅ ሀሳብ ትላንት ማታ 43 በ57 ድምጽ ወድቋል። የተሸነፈው ረቂቅ ሀሳብ በድህነት የሚኖሩ አሜሪካውያን የህክምና እድል እንዲያገኙ የሚያደርገው ፕሮግራም እንዳይሰፋ ያግዳል። ዝቅተኛ ገቢ ያላቸው አሜሪካውያን የግል የህክምና ዋስትና ለመግዛት እንዲችሉ የሚሰጠውን ድጓማ ይቀንሳል። የህክምና ኢንሹራንስን ወይም ዋስትናን በማይገዙ ሰዎች ላይ ተደንግጎ የነበረውን የግብር ቅጣት ያስቀራል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትራንስጀንደር ወይም ራሳቸውን ከተወለዱበት ጾታ ለይተው የሚያሳዩ ሰዎች በሀገራዊ ወታደራዊ ኃይል ማገልገላቸው ይቆማል ብለዋል። የቀድሞ ፕሬዚዳንት ባራክ ኦባማ ከአንድ ዓመት በፊት በውትድርና እንዲያገለግሉ ያወጡትን ፖሊሲም ይቀለብሳል። ፕሬዚዳንት ትራምፕ በትዊተር ገጻቸው አከታትለው ባስተላለፉት መልእክት ከጄኔራሎቼና ከወታደራዊ ጠበብት ጋር ከተመካከርኩ በኋላ ትራንስጀንደር የሆኑ ሰዎች በውትድርና ማገልገላቸው እንዲቆም አደርገዋል ብለዋል። ራንድ ኮርፖሬሽን የተባለ የጠበብት ቡድን ተቋም ሁለት ሺ አምስት መቶ የሚሆኑ የትራንስጀንደር ሰዎች በዩናይትድ ስቴትስ ወታደራዊ ኃይል እንደሚያገለግሉ ይመገመታል። አንድ ሺ አምስት መቶ የሚሆኑት ደግሞ የተጠባባቂ ወታደራዊ አገልግሎ አባላት ናቸው። ትራምፕ ስለ ውሳኔያቸው ሲያስታውቁ እነዚህ ሰዎች ምን እንደሚሆኑ የተናገሩት ነገር የለም። በመጨረሻም ታሊባን በደቡባዊ የአፍጋኒስታን ክፍለ ሀገር ካንዳሃር ላይ በከፈተው ጥቃት ቢያንስ 26 ወታደሮች ተገድለው 13 እንደቆሰሉ የሀገሪቱ ባለስልጣኖች አረጋግጠዋል። ውድቅት ላይ የተካሄደው ጥቃት የአፍጋኒስታን ብሔራዊ ሰራዊት ሰፈርን ኢላማ ያደረገ እንደነበር መከላከያ ሚኒስትር ቃል አቀባይ ዳውላት ዋዝሪ መናገራቸው ኦፊሳላዊ ኦፊሻላዊ መግለጫ ጠቁሟል። በውጊያው ሰማኒያ የሚሆኑ የታሊባን ታጣቂዎች ተገድለዋል ወይም ቆስለዋል ሲሉም ቃል አቀባዩ አክለዋል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ ዘገባዎቻችንን መልሳችሁ የጋቢና ጉዞአችን ይቀጥላል። ጽዮን ግርማና እኔም መስታወት አድርገው አብረን ከአድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘርዘር ያለ ዘገባችን እናልፋለን። የፌዴራል ጠቅላይ አቃቢ ሕግ አቶ በቀለ ገርባ በዋስ ሊፈቱ አይገባም የሚል መከራከሪያ አቀረበ። ጉዳዩን እየመረመረ የሚገኘው ፍርድ ቤት የሁለቱን ወገኖች ክርክር መርምሮ ብይን ለመስጠት ቀለ ቀጠሮ ቆርጧል። መለስካቸው አመሀ ዝርዝር አለው ከሁለት ሳምንት በፊት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምደብ አራተኛው ወንጀል ችሎት በእነ ጉርሜሳ አያነው መዝገብ ላይ ብይን ከሰጠ በኋላ የዋስ መብታቸው እንዲከበርላቸው አቶ በቀለ ገርባ በጠበቆቻቸው አማካኝነት ላቀረቡት ጥያቄ አቃቢ ህግ ዛሬ በጽሁፍ ተቃውሞውን አቅርበዋል። አቃቢ ህግ ባቀረበው ክርክር መሰረት አቶ በቀለ ገርባን ጨምሮ ሌሎች 22 ተከሳሾች ክስ ሲመሰረትባቸው ዋስትና ተከልክለዋል። ይህን ዋስትና የከለክለው ይኸው ፍርድ ቤት እንደነበረ የሚያስታውሰው የአቃቢ ህግ ክርክር ፍርድ ቤቱ የራሱን ውሳኔ ሽሮ ተከሳሽን እንደገና በዋስትና ሊያሰናብታቸው አይገባም፣ የህግ መሰረትም የለውም የሚል ክርክር ማቅረቡን ከአቶ በቀለ ገርባ ጠበቆች አንዱ አቶ አብዱልጀባር ሁሴን ለቪኦኤ ተናግረዋል። ሁለተኛው የአቃቢ ህግ መከራከሪያ ነጥብ ደግሞ አቶ በቀለ ገርባ ቀደም ሲል በቀረበባቸው ክስ እንደተገለጸው ውጭ ሀገር ከሚገኙ ድርጅቶች ጋር ግንኙነት እንዳላቸው ይታወቃል። ስለሆነም በዋስ ቢፈቱ ወደ ውጭ ሀገር የመሄድ አጋጣሚ ስለሚኖር ተመልሰው ፍርድ ቤት አይቀርቡም። ከዚህም በተጨማሪ አሁንም እንዲከላከሉ የተበየነባቸው ሕገ መንግሥታዊ ስርዓቱን በኃይል ለመዳድ ጉልህ ያልሆነ የቀስቀሳ ተግባር ፈጽመዋል በሚል ስለሆነ በዋስ ቢፈቱ ይህንኑ ተግባር ይቀጥላሉና አቶ በቀለ ገርባ በዋስ የመፈታት ጥያቄያቸው ውድቅ ይሁን የሚል ክርክር አቃቤ ህግ እንዳቀረበ አቶ አብዱል ጀባር ሁሴን አብራርተዋል። ፍርድ ቤቱ የሁለቱን ወገን ክርክር መርምሮ ብይን ለመስጠት ለሐምሌ 26 ቀን 2009 ዓ ም ቀጠሮ ቆርጧል አራቱን ከፍተኛ የኦፌኮ አመራር አባላትን ጨምሮ እንዲከላከሉ የተበየነባቸው 17 ተከሳሾች ከነሐሴ 8 እስከ 12 2009 ዓ ም ባሉት ቀናት የመከላከያ ምስክሮቻቸውን እንዲያሰሙም ፍርድ ቤቱ ቀጠሮ መስጠቱ አይዘነጋም መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የክስ ጉዳያቸው በመሰማት ላይ የሚገኘው አምስት የወልቃይት ኮሚቴዎች ላይ አንድ ምስክር ለማቅረብ የበጀት እጥረት ገጥሞኛል ሲል አቃቤ ሕግ ለፍርድ ቤት አመለከተ። የተከሳሾቹ ጠበቃዎች ፖሊስ ያቀረበው ምክንያት ተቀባይነት የለውም፣ ደንበኞቻችንም እየተንገላቱ ነው ሲሉ ተቃወሙት። ፍርድ ቤቱ ፖሊስ ያቀረበውን ምክንያት መቀበሉን በመግለጽ ተለዋጭ ቀጠሮ ሰጥቷል። ጽዮን ግርማ ከተከሳሽ ጠበቂዎች አንዱን አለል ምህረቱን አነጋግራ ተከታዩን ዘገባ አጠናቅራለች። የወልቃይት የማንነት ጥያቄን ምክንያት በማድረግ ከግንቦት ሰባት አባላት ጋር የተገናኙ የሽብር ወንጀል ፈጽመዋል በሚል ክስ የተመሰረተባቸውና ክሱን ተቃውሞ በክርክር ላይ የሚገኙት በነ መብራቱ ጌታሁን የክስ መዝገብ አቶ መብራቱ ጌታሁን፣ አቶ ጌታቸው አደመ፣ አቶ አለነ ሻማ፣ አቶ አታላይ ዛፌና አቶ ነጋ ባንቲ በትላንትና እለት ነበር ችሎት ፊት የቀረቡት። ችሎቱ የተቀጠረውም አቃቤ ሕግ አለኝ ያለውን ቀሪ ምስክር በተደጋጋሚ ሊያቀርብ ባለመቻሉ ምስክሩ ታስሮ ይቅረብ የሚለውን የፍርድ ቤቱን የቀደመ ትዕዛዝ ተከትሎ የነበረ ቢሆንም፣ ምስክሩን ከትግራይ ክልል ለማምጣት በጀት እንዳልተለቀቀለት በመግለጽ ተጨማሪ ቀጠሮ እንዲሰጠው አቃቤ ሕግ ጠይቋል። ተከሳሾቹን በመወከል ችሎት ተገኝተው የተከራከሩት ጠበቃ አቶ አለልኝ ምህረቱ እንዲህ ያለ ተደጋጋሚ የአቃቤ ሕግ ምክንያት ደንበኞቻቸውን ለእንግልት እየዳረገ መሆኑን በመግለጽ ጥያቄውን ተቃውሞው መከራከራቸውን ለአሜሪካ ድምጽ ገልጸዋል። አንድ ምስክር ነበር የቀረው። አቃቢ ህግ ያው እንዲቀርብለት የጠየቀው ሁለት ትናንት እንዲቀርብ ነበረ። እንደ በረጀት ምክንያት አላቀረብኩም አለ። በእኛ በኩል ያው የተለያዩ ምክንያቶች ይህን ያህል ፍት ሊዘገያ አይገባም የሚል ነው፣ መቃወሚያ ያቀረብ ነው። አግባብ አደለም፣ ምክንያቱም በቂ አደለም። ለአራት ጊዜ ነው የተቀጠረውና፣ ለአራተኛ ጊዜ እንዲህ አይነት ምክንያት መቅረቡ በቂ አደለም የሚል ነበር። ግን ያው ፍርድ ቤቱ አንድ የመጨረሻ እድል ይሰጣቸው በሚል አንድ የመጨረሻ ትእዛዝ ሰጥተዋል። አቶ አለልኝ አያይዘው ፖሊስ ምስክሩን ማቅረብ ቢፈልግ ያቀርብ እንደነበር ደንበኞቻቸው የዋስ መብት ሳይኖራቸው በእስር ላይ ያሉ በእንዲህ ያለ ተደጋጋሚ ምክንያት ሊንገላቱ እንደማይገባ በመግለጽ ለፍርድ ቤቱ መቃወሚያ ማቅረባቸውን ተናግረዋል። ፍርድ ቤቱ ፖሊስ የሰጠውን ምክንያት ታሳቢ በማድረግ ምስክሩን ለነሐሴ 11 29 ዓ ም ለመስማት ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባችን ደግሞ ስናምራ አዲሱ የቀን ገቢ ግምት ተግባራዊ የተደረገባቸው የአዲስ አበባ ከተማና የኦሮሚያ ክልል የአሜሪካ ድምጽ ያነጋገራቸው ነዋሪዎች እስካሁን የተፈታላቸው ቅሬታ እንደሌለ ገለጹ። በተለይ በኦሮሚያ ክልል ሻምቡ ከተማ ነዋሪ ከመንግስት ባለስልጣናት ጋር ነጋዴዎች ስብሰባ ተቀምጠው እንደነበር ገልጸው፣ ነገር ግን በስብሰባ ላይ የተናገሩ ሰዎች ታስረዋል፣ ሱቆችን በከፊል ተዘግተዋል ብለዋል። የኢትዮጵያ ገቢዎችና ጉምሩክ ባለስልጣን እስካሁን ሰማኒያ በመቶ የሚሆኑ ቅሬታዎች በአግባቡ እየተፈቱ ነው ብለዋል። የኦሮሚያ ክልልም በበኩሉ ከነጋዴው ማህበረሰብ ጋር በአግባቡ መወያየቱንና ቅሬታዎች እየተፈቱ መሆናቸውን አስታውቋል። ጽዮን ግርማ ዝርዝር አላት። በቀን ገቢ ግብር ትመና ላይ ተመስርተው በየዓመቱ ቁርጥ ግብር እንዲከፍሉ በሚደረጉ ነጋዴዎች ላይ ተግባራዊ እንዲደረግ የተወሰነው አዲሱ የቀን ገቢ ግምት ይፋ የተደረገው በአዲስ አበባ ከተማና በኦሮሚያ ክልል ሲሆን ይህም ደብዳቤ የደረሳቸው ነጋዴዎች ግምቱ የተጋነነ ነው፣ ፍትሐዊ አይደለም፣ የግብር መለያ መርሃ ግብራችንንም ያለ ካፒታላችን ያዛባ ነው ሲሉ መቃወማቸውን ስንዘግብ መቆየታችን ይታወሳል። ይህንንም ተቃውሞ ተከትሎ በኦሮሚያ ክልል አንዳንድ ከተሞችና በአዲስ አበባ አንዳንድ የንግድ ቦታዎች የንግድ ማቆም አድማ ሲደረግ እንደነበር ነጋዴዎችን ጠቅሰን ስንዘግብ መቆየታችን ይታወሳል። ይህም ርዕሰ ጉዳይ አወዛጋቢ ርዕስ ሆኖ ሰንብቷል። በሚኒስትር ማዕረግ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ ከበደ ጫኔ ቅሬታዎቹ በመፈታት ላይ ይገኛሉ ብለዋል አሁን ቅሬታ ካቀረቡት ውስጥ ሰማንያ ፐርሰንት ያላነሰ ቅሬታቸው እየታየ ነው ያለው። በቀሪዎቹ ደግሞ ይቀጥላሉ። ከዛ በኋላ ደግሞ የደረጃ አለና፣ የደረጃ አለ የታወቅ ማነው አለ የታወቅ ቅሬታ ያላቸው በተመሳሳይ መንገድ እየታየ ይሄዳል ማለት ነው። ስለዚህ ይሄ ይሄ እንደሚያጋጥም ታውቆ የሆነ የቅሬታ ስርዓት የተዘረጋው በዛ ይስተናገዳሉ። ስራው የደረጃ ምርሀ በአመት የቁርጥ ግብር የሚከፍሉበት ስለሆነ ዞሮ ዞሮ የቁርጥ ስራ ደግሞ በግምት ላይ የተመሰረተ ነው። ጥናቱም ሲካሄድ ሳይንሳዊ የሆነ መረጃ በማቅረብ አይደለም፣ ግምት ነው። የቀን ሽያጫቸውን መሰረት ያደረገ፣ የቀን ገቢያቸውን መሰረት ያደረገ ግምት ነው የተጣለ። ስለዚህ እነሱ የቀን ግምቴ ይሄን ያን ነው የሚሸጠው ይላሉ። በእኛ በኩል ደግሞ እና ጥናት መሰረት አድርጎ ግምቱን ይህን ያህል ነው እንላለን። እዛ ላይ የተራራቀ ነገር ካለ ለመቀራረብ የሚያስችል የድጋሚ ትዝብት ወይም ቸክ የማድረግ ስራ ሰርተን ከግብር ከፋዩ ጋር የተቀራረበ ግምት እንዲከፍሉ ይደረጋል ማለት ነው። ይህ ነው እየተስተካከለ ያለው በቅሬታ አቅራቢዎች ዘንድ በንፋስ ስልክ ላፍቶ ክፍለ ከተማ የሚገኙና ስማቸውን መግለጽ ያልፈለጉ አንድ ነጋዴ በበኩላቸው ማምሻውን አነጋግሬያቸው ነበር። ቅሬታችን በአግባቡ እየተሰማ አይደለም ሲሉ የባለስልጣኑን ምላሽ ያጣጥላሉ። ምንም የተፈታ ነገር የለም። እንደውም አሁን ከጥቂት ደቂቃ በፊት እኛ በአጋጣሚ ባለፈው ጓደኛዬም ገልጾታል። ከአንድ አመት በፊት ቤታችን ያለ አግባብ ፈርሶ የተበተን ሰዎች ነን። በአጋጣሚ ዛሬ በዛ ጉዳይም ተሰባስበን በምናወራበት በት ሰዓት ላይ በመካከላችን የሸቀጣሸቀጥ ሱቅ የሚነግድ ሰዎች ነበሩ። እነሱን ሰዎች ሸቀጣሸቀጥ ከአንድ ነገር ላይ አምስት ሳንቲም እና አንድ ብር ማትረፍ የሚችሉ ሰዎች የቀን ገቢ ግምት አንድ ሺህ ሰባት መቶ ብር እና ሁለት ሺህ ሁለት መቶ ብር የተገመተባቸው ሰዎችን በአጋጣሚ አግኝቼ ነበረ። እነዛ ሰዎች አንደኛው ሰውዬ የአንድ ሺህ ሰባት መቶ ብር የተገመተበት ሰው መጥተው ቅሬታ አቅርቦ ሱቁ ድረስ መጥተው ሂሳቡን ሰርተውለት ያንተ የምትከፍለው አስራ ሁለት ሺ ብር ነው የሚመጣ ብለውት በለውት በዛኑ ወደ ክፍለ ከተማው ሄዶ ሂሳቡን ሲያሰራ አስራ አምስት ሺ ብር እንደሆነ እና እዛ መጥተው የሚነግሩት ነገር ሌላ ነው እዛ ደግሞ ሲኬድ የሚሰራው ሂሳብ ሌላ ነው እና አንድ ሸቀጣ ሽቁጥ የሚነግድ ትንሽ ኪዮስክ የመንደር ሱቅ ሁለት ሺ ሁለት መቶ ብር የተገመጠበት ጓደኛ ነበረ። አጋጣሚ እና እየተፈታ የሚሉት ቅሬታ ውሸት ነው። እየተፈታም አይደለም። ከእውነት የራቀ ነው። በጨርቆስ ክፍለ ከተማ የሸቀጣሸቀጥ ነጋዴ እንደሆኑና በቀን ሶስት ሺ ስድስት መቶ ብር የቀን ገቢ ግምት እንደተገመተባቸው፣ ቅሬታቸውንም የሚሰማ አካል እንዳጡ አንድ ነጋዴ ገልጸውልናል። ሲሄድ ያው እንመጣለን ይሉኛል። ቆይ ገና አልተሰራም ይሉኛል። ወደ አራት ነው ምናምን ተመላልሻለሁ። ቆይ እስከዛ ስራ እንመጣን፣ እንነግርሃለን እንደውልልሃል ነው የሚሉኝ። አልተሰራለኝም፣ አልተነገረኝም። አንተ በአንተ በኩል ስንት ነው የቀን ግምቴ የቀን ገቤ ብለህ ነው የምትለው? የቀን ገብ ምንም ነገር በዛ ተሰራ ይገካው ከሶስት እጁ ራሱ አይገናኝም። ወላ አንቺ ምናልባት ያው ላታዊ ስላለች ቤቷን ሳያነቃነቅ ነው ከዚህና ከዚህ ሚሰው እንዴት እንደጫኑብኝ አላቅም። በእርግጥ ቤቷ ግንብ ነች። እሱን አይቶህን ምንውን አላቅም። እንትላል እንዴት እንደሆንም አላወቅም። ነ ምን አይነት ነው ሱቅህ አንተ? ሱቅ ትንሽ የሱቅ ነች። እዚ ከቀበሌ ከላይ በኩል ነው ያለው ደሴ ግሮሶሪ አጠጋብ ነው። እንደው ቅርብ ካለሽ አንቺ እራስሽ መቀሽ የምታዩ ደስ ይለኛል። በተያያዘም በኦሮሚያ ክልል በሚገኙ የተለያዩ ከተሞች ይህንን የቀን ገቢ ግምት ተቃውመው የስራ ማቆም አድማ ያደረጉ ነጋዴዎች የነበሩ ሲሆን የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ቢሮ ኃላፊ አቶ አዲሱ አረጋ ቅሬታዎቹን የመንግስት ባለስልጣናት እየቀረቡ ከነጋዴዎቹ ላይ መስማታቸውንና ቅሬታዎቹ እየተፈቱ መሆኑን ገልጸው በዚህም አድማ ላይ የነበሩ ነጋዴዎች በሙሉ ሱቃቸውን መክፈታቸውን በሻምቡ ከተማ የነበሩ ነጋዴዎች ብቻ ትላንት ሳይከፍቱ ቀርተው የነበረ ቢሆንም አሁን እነሱም መክፈታቸውን ገልጸው ማንም ቅሬታ ያለው አካል ቅሬታውን የሚያቀርብበት አሰራር እንደተዘረጋ ነግረውናል። እስከ ሰባ ዘጠኝ ሺህ የሚሆኑ ቅሬታዎች ቀርበዋል ማለት ነው ለቅሬታ ሰሚ ኮሚቴ። ከዛ ውስጥ ከአስራ አንድ ሺህ በላይ የሚሆነው ቅሬታ ታይቶ ምላሽ ተሰጥቷል ትክክለኛ ቅሬታ መሆኑ ግንዛቤ ተወስዶ የማስተካከያ ግምት ተደርጎበት ግብራቸውን በተስተካከለ ሁኔታ እንዲከፍሉ የተደረገበት ሁኔታ ነው ያለው። ከዛ በተረፈም ከሰላሳ አምስት ሺህ በላይ የሚሆኑ ግብር ከፋይ ነጋዴዎች በዚህ የጊዜ ሰሌዳ መክፈል ከሚገባቸው ውስጥ እስከ ትናንትና ማታ እስከደረሰን መረጃ ድረስ ግብራቸውን የከፈሉበት ሁኔታ ነው ያለው። ዛሬም ግብር የመክፈሉ ሁኔታ ተጠናክሮ ቀጥሏል ማለት ነው። የአፋን ኦሮሞ ዝግጅት ባልደረቦቻችን በስፋት ያነጋገሯቸው በኦሮሚያ ክልል የሚገኙ ነጋዴዎችና ነዋሪዎች በተደረጉ ውይይቶች ላይ ያገኙት መፍትሄ እንደሌለ እንዲያውም ሱቆቻቸው እንደታሸጉባቸው ገልጸዋል። በዛሬው ዕለት በሻምቡ ከተማ ነዋሪ የሆኑ አንድ ነጋዴ ያነጋግረን ነበር። ነገር ግን የድምፅ ጥራቱ የማይሰማ ሲሆን ከሀሳባቸው ለመረዳት እንደቻል ነው በተደረገው ስብሰባ ከስብሰባው በኋላ በስብሰባው ላይ የተናገሩ ሰዎች መታሰራቸውንና የተወሰኑ ሱቆችም መዘጋታቸውን ነው። እኚህ ነጋዴ እንደሚሉት ከስብሰባው በኋላ የግማሾቹ ሱቆች የተከፈተ ሲሆን ግማሾቹ ደግሞ እንደታሸገባቸው ነው። በሌላ በኩል በግንጭ ከተማ የሚገኙ አንድ ነዋሪ ይህንኑ ጠቅሰው በስብሰባ ላይ የተናገሩ አንድ ግለሰብ መታሰራቸውን ተናግረዋል። በመናገሩ ምክንያት የታሰረ አንድ ሰው አለ። መንገሻ ዳንደና የሚባል ነጋዴ ነው ያለውን የፖለቲካ ሁኔታ ተናገሩ። ያለውን አጠቃላይ የአገሪቱን ሁኔታ ተናገሩ። ኦሮሚያ ውስጥም ያለውን የግፋ አገዛዝ አንዳንድ ነገር ተናገሩ። ይህንኑ በተመለከተ አቶ አዲሱ አረጋን ጠይቂያቸው ነበር። አቶ አዲሱ አረጋ በመናገራቸው ምክንያት አንድም በክልላችን የታሰረ ሰው የለም፣ እንዲህ ያለ የታሰረ ሰው አለ የሚል አካል ስም ዝርዝራቸውን ይዞ ቢያቀርብልን የምናየው ይሆናል። ነጋዴዎቹ በነፃነት ሀሳባቸውን ሲገልጹ ነበር ብለውናል። የምትከታተሉት ከአሜሪካ ድምጽ የሚተላልፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ሮቶተም ሰንስፕላሽ በተሰኘው የአውሮፓ የሬጌ የሙዚቃ ፌስቲቫል ላይ ስምንት ኢትዮጵያውያን የሬጌ አቀንቃኞች እንዲዘፍኑ ተመረጡ። መስታወት አራጋው ዝርዝር አላት። ዓለም አቀፍ ታዋቂ የሬጌ ሙዚቃ አቀንቃኞች የሚሳተፉበት የሮቶቶም ሰንስፕላሽ የሬጌ የሙዚቃ መድረክ ከሁለት ሳምንታት በኋላ በስፔን ይጀምራል። የጃማይካውያን የሬጌ የሙዚቃ ስልት ላይ መሰረት ያደረጉ በርካታ ሙዚቃዎች በዚህ መድረክ ይደመጣሉ። ከተለያዩ የዓለማችን ሀገራት የሚመጡ ድምፃውያንና ሙዚቀኞች ለአንድ ሳምንት ያለማቋረጥ በየቀኑ የሙዚቃ ስራዎቻቸውን ያቀርባሉ፣ ችሎታቸውንም ለታዳሚው ያሳያሉ። የሬጌ ስልት የሚያቀነቅኑ ስምንት የሀገራችን ድምፃውያንም በዚህ ታላቅ መድረክ ላይ የመጋበዝ እድሉን አግኝተዋል። ድምፃውያኑን በማጀብ አብሮ ወደ ስፔን የሚጓዘው ማሪ ብራዘርስ የባንድ አባላት መካከል ሄኖክ ማሪ በድምፃዊነት ከተመረጡት መካከል አንዱ ነው። ሄኖክ በዚህ መድረክ ላይ ለመሳተፍ እንዴት እድሉን እንዳገኙ በመግለጽ ይጀምራል። የሚጫወቱትም ሬጌ ሰንስ ሰንስፕላሽ ፌስቲቫል ዓለም ላይ ካሉ ትልልቅ የሬጌ ፌስቲቫሎች በቁጥር አንድ ደረጃ የሚቀመጥ ነው። እንግዲህ እኛ ወደዚህ እዚህ አዲስ አበባ የሚኖር ሚስተር ዋልተር የሚባል የጣሊያንና ኢትዮጵያዊ ክልስ፣ እንደዚህ በኢንተርናሽናል የሙዚቃ ኮኔክሽን ያለው ሰው ነው፣ እና ቪላገርድ የሚባል ባርና ሬስቶራንት ስራን ያደርጋል፣ ማኔጅ ያደርጋል፣ ኦን ያደርጋል። ና ከእሱ ጋር በሙዚቃ እንደዚህ የሚገናኙ ነበር። ና ዛሬ አመት አካባቢ ጠየቀኝ፣ ኢትዮጵያ ውስጥ ብዙ ታለንታ ያለው ስቴት ኢንተርናሽናሊ ትልልቅ ስቴቶች ላይ መቅረብ የሚችሉበት አቅም እያላችሁ ግን ኤክስፖዝ አደላችሁም ለምንድን ነው ሁልጊዜ? እና አንድ ማስበው ስብሰባ ባለ ሮቶቶም ፌስቲቫል ላይ ሜትሮ ኮኔክሽን ስላለኝ እዛ ላይ እንድትጫወጡ እፈልጋለሁ፣ ምን ይመስልሃል አለኝ። በጣም እኛም ደስ የሚለን ነገር ነው አልኩት። ከዛ በኋላ ከዛ አመት በላይ ብዙ አላወራንም በዚህ ጉዳይ ላይ አሁን ግን የዛሬ ሶስትና አራት ወር ተመልሶ ደወለልኝ። ተገናኘን። ባለፈው ጊዜ ያወራ ነው መስመር ይዞ በቃ የእኛን ዝግጅት ነው የሚጠብቀው ምን ታስባለ አለኝ። በጣም ደስ አለኝ። ሰው እንደ ሙዚካል ዳይሬክተር ሜን አሳይን አደረገኝ። አልሬዲ በጭንቅላቱ ስለነበረ እኛም ባንድ መረጠ ና ከዚያ ድምፃኖች የሚሳተፉትን ሊስት አውት አድርጎ እሱ ያሰባቸውን በዝርዝር ሊስት አድርጎ እዛ ለ ለዲስካስ አደረግን። ያው የምናውቃቸው ጓደኞቻችን ነጆኒያ ጋ ሀይሌውት ራስ ጆኒ ሳሚዳን የእኔም፣ ከዛ በተጨማሪ ግን አዲስ አን ካሚንግ አርቲስቶችንም ለምሳሌ ከእኛ ስር ሆነው የእንግሊዝኛ ዜማዎችን የሚጫወቱ አማርኛ ዜማዎችን የሚጫወቱ ና ሞር ወደዚህ ይህን ትውልድ ሪፕሬዘንት የሚያደርጉ የሬጌም አርቲስቶችን ምትቀት በሚል ዮሀና እና ቀደሚያ ብርሃኑን አዲስ አርቲስቶች ናቸው። እነዚህ እነዚህን አካተን ግሩፑ ተሰራ ማለት ነው። ፎርማል የሆነ ኦዲሽን አልነበረም። ግን ምንድን ነው ሚዚክ ሲኑ ላይ የኢትዮጵያ የሙዚቃ ሲን ላይ ያለነውን በደም አክቲቭሊ ስራውን የምንሰራውን ሙዚቀኞች ነው ሴሌክት ያደረግነው። በጣም ደስ የሚል የጥናት ጊዜና የዝግጅት ጊዜ ነበረን። ላለፈው ሶስት ወር እንግዲህ የዛሬ የአስራ አምስት ቀን አካባቢ ኦገስት ዘጠኝ አስር ወደ ስፔን እናቀናለን ኦገስት አስራ ሁለት ና አስራ አራት ሁለት ትልልቅ ፐርፎርማንሶች አሉን ላይን ስቴጅ የሚባለው ቦታ ላይ ማለት ነው። ሜን ስቴጅ ላይ ደግሞ በሴም ዴይ አስራ ሁለት አንድ አንድ ዘፈን ለመጫወት ከትልቁ የስቲል ፐልስ ከሚባለ ሬጌ ባንድ ጋራ እንደ ኢንትሮዳክሽን አንድ ዘፈን ከነሱ ጋር ለሞ የመጫወት ሶስተኛ አድል አግኝተናልና በጣም ትልቅ ደስታ ይሰማናል ሀገራችንን ራሳችንን ወክለን ዓለም አቀፍ መድረክ ላይ ስንቀርብ በጣም ደስ ብሎናል። እዚህ ታላቅ የሙዚቃ ፌስቲቫል ላይ ኢትዮጵያውያኑ ድምፃውያን ለሁለት ቀናት ስራዎቻቸውን ያሳያሉ። ከተመረጡት ድምፃውያን መካከል ጸደኒያ ብርሃኑ አንዷ ናት። በዚህ መድረክ ላይ በመመረጥሽ ምን አሳደረብሽ ስንል ጠየቅናት። በጣም ከባድ ኤክሳይትመንት ለእኔ አዲስ መድረክ ነው። ማለት አዲስ ብቻ ሳይሆን አሁን ህዝቡም ይሄ የኢትዮጵያ ህዝብም እዛም ያለው ኢንተርናሽናሊም እኩል የሚያገኝ ጊዜ ሊሆን ይችላል። ማለት ስቴጁም ትልቅ ነው። ከዛ ደግሞ አልፎ ከትልልቅ በየአርቲስቶች ጋር ነው ስቴጁንም አገኘሁ። ሶማ ያውም ነገር ኤክስፒሪየንስ ነው። በዛ ላይ ደግሞ አጋጣሚ ምናምን እንጂ ካገኟቸው አርቲስቶች ጋር ኮላቦ ምናምን መሳት አስባለሁ። ማለት እግዚአብሔር ከፈቀደ ሰው በጣም ትልቅ እድል ነው ንሽፈልጌ ነው በጣም ደስ ይላል እንግዲህ የሬጌ በሬጌ ሙዚቃ ከኢትዮጵያ ሴት ስታቀነቅን ከዚህ ቀደም ሰምተን አናቅም አይደለም አንቺ የመጀመሪያዋ ነች ከዚህ ቀደም ነበረ አዎ አክቹሊ ነኝ ብዬ አስባለሁ አንድ ጓደኛ ያለችኝ ባይሚሴት አልበሟ ሬጌ ይሁን አይሁን አላቅም ግን ነኝ ብዬ አስባለሁ እኔ ወደ ሮቶቶም ሰንስፕላሽ የሬጌ ሙዚቃ ፌስቲቫል ከሚጓዙት ድምፃውያን መካከል ጆኒ ራጋ አንዱ ነው እንደ ሬጌ አርቲስት ብቻ ሳይሆን እንደ ሬጌ ፋን ሮቶቶ ማለት ለእኔ አንድ ነው፣ ከታተላቸው አንድ ትልቅ ስቴጅ ነው ማለት ነው፣ አንቺ እንዳልሽው ከጀሜካ ከሚካሄደው ሬጌ ሳንስ ፕላሽ በመቀጠል በዓለም ላይ በጣም ትልቅ ስም ያለው ትልቁ የዓለማችን እንግዲህ የሬጌ ስቴጅ ነው ማለት ነው። ከሳምንት በላይ ነው የሚካሄድበት። የተለያዩ ስቴጆች አሉት። አራት መቶ አምስት መቶ ሺህ ሕዝብ ይታደምበታል። እዚህ ስቴጅ ላይ በጣም ትላልቅ አርቲስቶች በአሁኑ እነ ሻጊን ጨምሮ ትላልቅ የሬጌ አርቲስቶች ፐርፎም ያደርጋሉ ማለት ነው እና እኔ እንግዲህ እንዳልኩሽ እንደ ሬጌ ማድናቂ እዚህ የሙዚቃ ቢዝነስ ላይ ላለፉት አስራ ዘጠኝ ዓመት ምናምን ቆይቻለሁ ማለት ነው ነው እንደ አገር በቀልም የመጀመሪያው ሬጌ አርቲስት ብዙ ቻሌንጆችን አይቻለሁ ማለት ነው። የሆነ ጊዜ አስታውሳለሁ፣ ሬጌ ኢትዮጵያ ውስጥ በጣም የማይደመቅበት ወቅት ነበረ። የበለጠ ህዝቡ ሎካል ሙዚቃ ላይ ብቻ እንትን ያለ ነበር ማለት ነው እና በዛ ሰዓት ስቴጅ ላይ እኔ የሬጌ ምናምን ሙዚቃ ፐርፎርም ሳደርግ ሰው ምናልባት ስቴጁን ለቆ ሲወጣ ግራ ገብቶት ምናምን አስተውል ነበር ማለት ነው። ይሄ በሙሉ ጊዜ ያልፈው እነዚህን በጣም ወጣት የሚገርሙ አርቲስቶች ብዙ የሬጌ አርቲስቶች ኢትዮጵያ ውስጥ ተፈጥረው ይህን ያክል ጊዜ ቆይቶ እንደዚህ አይነት ስቴጅ ላይ እንድገኝ እድን ስላገኘውን እውነት በጣም ለእኔ በጣም ደስ የሚል ነገር ነው ማለት ነው። ትልቅ ነገር ነው። ከባንዱም ጋር ሪየርስ እያደረግን ነው። የተወሰነ የተወሰነ ደቂቃ ስለሚኖረን እንደ ሚድሊ ነገር ሙዚቃዎችን አያይዤ ለማቅረብ ነው። ስቴጅ ላይ ምን ያህል ሙዚቃዎች ናቸው የተለያዩ? እንግዲህ አንድ ስቴጅ ላይ ወደ አንድ ሰዓት ያለ ያክል አለን። እንደ ጆኒራ ጋር ብቻ ሳይሆን እንደ የኢትዮጵያ ሬጌ ነገር ሆኖ ሆነን ነው የምንሄደው። ግሩፕ ነን። አንድ ባንድ አለ ከኛ ጋር መሀሪ ብራደስ ባንድ፣ እነሳ፣ ሚዳን፣ ሀይሌው፣ ራስ ጃኒ፣ ቴኖክ፣ መሀሪ፣ ቴሊና፣ ዮዮ፣ ፀደኒያ እነዚህ የመሳሰሉ የሬጌ አርቲስቶች አሉበት ማለት ነው። ፐርፎም ያደርጋሉ። እና አንደኛው ስቴጅ ላይ አንድ ሰዓት የሚያክል ሰዓት ይኖረናል። አንደኛው ስቴጅ ላይ ሁለት ሰዓት የሚያክል ስቴጅ ይኖረናል። ሶስተኛው እና ዋናው ስቴጅ ላይ ደግሞ ከስቲል ፐልስ የታወቁ የሬጌ ትልቅ ግሩፕ ናቸው። ከእነሱ ጋር ደግሞ አንድ ዘፈን አብረን የሚሰራበት እንትን አለ ማለት ነው። በጣም ደስ ይላል እንግዲህ እዚህ ትልቅ መድረክ ላይ በርካታ እንደነገርከኝም እንደሚታወቀውም በርካታ የሬጌ ዓለም አቀፍ የሬጌ ሙዚቃ ተጫዋቾችና የመሳሪያውም ሆነ የአቀንቃኞቹ ይገኛሉ። እንግዲህ ምን ስሜት ፈጠረብህ? ገና ልትሄዱ ነው፣ ግን እንደ ምን ስሜት ነው የሚፈጥርብህ? ፍርሀት አድሮብሃል ወይ? ይሄ ለእኔ ከፍርሀት የበለጠ ኤክሳይትመንት ነው የሚጨርብህ ማለት ነው ማለት ያው ስቴጁ ስቴጅ ነው ገብቶሻል፣ አባባሌ። ስቴጁ የተለየ ስቴጅ አይደለም፣ ግን ስቴጅ ላይ ይሄ ስፔሻሊ ሮቶቶም አሚን ስቴጅ ስልሽ ብዙ ሀገር ሄጃ አለው ብዙ ትላልቅ ስቴጆችም ላይ ሰርቻለሁ። ስለዚህ ኢቨንቱ ግን ለሬጌው አድናቂ በጣም ትልቅ እንትን ነው፣ ትልቅ ቦታ ነው ማለት ነው። የበለጠ እስከ ዛሬ ድረስ ለኢትዮጵያ አድናቂዎች ምናምን ሙዚቃ ንሳቀረው ነበር እና ይሄኛው ደግሞ ለዛኛው አለም የበለጠ ትልቅ መስኮት ይከፍትልኛል ብያምናለው ማለት ነው። ገብቶሻል፣ አባባሌ የተለያዩ ከተለያየ አለም የመጡ ሰዎች ስለሚኖሩበት ማለት ነው። እና ለእኔ ሞር ፍርሃት ሳይሆን በደረሰ የሚያስፈልንትን የሚኖረ ማለት ነው ኤክሳይትመንት ነው። ከሁለት ሳምንታት በኋላ በስፔን በሚካሄደው በሮቶቶም ሳንስፕላሽ አለም አቀፍ የሙዚቃ ፌስቲቫል ለመታደም በመቶ ሺዎች የሚቆጠሩ አለም አቀፍ የሬጌ ሙዚቃ አድናቂዎች ይገኛሉ። በርካታ አለም አቀፍ ታዋቂ ሚዲያዎች ዝግጅቱን በቀጥታ ይዘግባሉ። እኛም የሀገራችንን ድምፃውያን ቀጥታ ከስፔን አግኝተን የዝግጅቱን አካሄድ ለመዘገብ እቅድ ይዘናል። ለድምፃውያኑ ስኬት እንመኛለን። Ya la shade Salam pe Ted go we forget Si he የምትከታተሉት የጋቢና ቪኦኤ ዝግጅትን ነበር። በመግቢያችን ላይ ያስተዋወቅ ነው የዘመን ደራስ ድራማ ደራሲና ዳይሬክተርን በነገው ምሽት ይዘን እንመለሳለን። የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋው ና ጽዮን ግርማለን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነበር። ጉዟቸው የሰመሪውን እያለን እንሰናበታለን። መልካም ምሽት። fantasy. See the fight